የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ ወደ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የማክሰኞ የካቲት 9 2013 ዓ ም ምሽት ፕሮግራማችንን እናቀርባለን በመጀመሪያ ለምሽቱ ያሉንን ዝግጅቶች እናስተዋወቅ በደሴና በሌሎች የአማራ ክልል ከተሞች ጠቅላይ ሚኒስትር አብይ አህመድን በመደገፍ ሰልፎች ተካሄዱ በመንግስት ኩባንያዎች ብቃት የጎደላቸው አገልግሎቶች ምክንያት በሀገሪቱ ግጭቶች ሊከሰቱ እንደሚችሉ የሰላም ሚኒስቴር ያቀረበው ጥናት ማመላከቱ ታወቀ። የሚሉትና ሌሎችም ቅንብሮች አሉን። የሚፎካከሩም ፓርቲዎች ከወዲሁ ምርጫ ማሸነፍ ተስፋ የለውም፣ ከምርጫ መውጣት ይሻላል ብሎ የሚያስቡ ይኖራሉ። ለእነሱ ያለኝ ምክር በምርጫ መወዳደር እና ሀሳባቸውን መሸጥ ይሻላል። ምክንያቱም እንደ ከዚህ ቀደሙ አይነት ምርጫ የማድረግ ፍላጎት መንግስትም ብልጽግናም ስለሌለው የብልጽግና ፓርቲ መሪ ዶክተር አብይ አህመድ ናቸው። በፓርቲያቸው የምርጫ መግለጫ ማሳወቂያ ስነ ስርዓት ላይ ከተናገሩት የተቀነጨበ ነው። የኢዜማንና የኦፌኮ መሪዎችንም አነጋግረናል። የምርጫ ቦርድ ሊቀመንበርን መልእክትም ያካተተ ዘገባ በአብይ ርዕስ ይዘናል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ሳየ ነኝ። ንጉሱ ተምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል። ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችው ቆንጂት ታዬ ነኝ። ታሪካዊ ነው በተባለ እርምጃ የዓለም የንግድ ድርጅት ደብልዩ ቲኦ የመጀመሪያዋን ሴትና የመጀመሪያዋን አፍሪካዊ መሪው አድርጎ መርጧል። ሊሳሽ ላይን ከጂኒቫ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። ናይጄሪያዊቱ የምጣኔ ሀብት ባለሙያ ንጎዚ ኦኮንጆ ኢዌላ ለዓለሙ የንግድ ድርጅት ዲሬክተር ጀነራል ሆኖ የተመረጡበትን ውሳኔ ፈርቀዳጅ ሲሉ አወድሰውታል። ድርጅቱ የሚመራባቸውን ደንቦች ለ21ኛው ክፍለ ዘመን የሚመጥኑ ለማድረግ የተሃድሶ ማሻሻያዎችን ተግባራዊ ለማድረግ እና ድርጅቱን ለማዘመን በእጅጉ መጓጓታቸውን ለጠቅላላ ጉባኤው ነግረዋል። አይ አም ግሬትፉል ፎር ዘ ትረስት ዩ ሀቭ ኢን ሚ ኖት ጀስት አዝ ኤ ውመን ኤንድ አን አፍሪካን ባት ኦልሶ ኢን ማይ ኖውለጅ በሴትነቴና በአፍሪካዊነቴ ብቻ ሳይሆን በእውቀቴና በተሞክሮ ጭምር በእኔ ላይ ላሳደራችሁት አመኔታ በእጅጉ አመሰግናለሁ። በተጨማሪም አንዳንዶቻችሁ ድርጅቱ ራሱን ለመጪው ጊዜ በብቃት ማዘጋጀት የቻለው ዘንድ የምንወስዳቸው መጠነ ሰፊ ማሻሻያዎች የሚጠይቁትን ብርታት፣ ቁርጠኝነትና ጥልቅ ስሜት አስመልክቶ አብረን ስለምንሰራው ስራ ለሰጣችሁኝ አስተያየትም አመሰግናለሁ። የዓለሙን የንግድ ድርጅት የገጠሙት ፈተናዎች በርከት ያሉ፣ የተለየ ጥንቃቄና ጥበብ የሚሹ ናቸው ያሉት ኦኮንጆ ኢዌላ፣ የማይታለፉ ግን አይደሉም ብለዋል። ቅድሚያ ትኩረት ሰጥተው ሊሰሩበት የሚፈልጉት ቁልፍ ጉዳይ ኮቪድ 19ን የሚመለከትና ድርጅታቸው በአስቸኳይ ለሚፈለጉት መፍትሄዎች እንደምን ሊያበረክት እንደሚችል ማጤን መሆኑንም ገልጠዋል። የኮቪድ-19 ክትባቶች ለደሃ ሀገሮች መድረስ ሲችሉ ዘንድ ደብሊዩቲኦ ከዓለም አቀፉ ፕሮግራም ኮቫክስ እና እንዲሁም ከሌሎች ድርጅቶች ጋር መስራት አለበት ብለዋል uh, um, finding what I call a third way in which vaccines can be manufactured. ከአይምራዊ ንብረት መብቶች ጋር የተቆራኙትን ምርምርና ፈጠራን በማያዳክም መልኩ ክትባቶች በበርካታ የተለያዩ ሀገራቶች ሊመረቱ የሚችሉበትን ሶስተኛውን መንገድ የሚለውን ዘዴው እንዲሁ እናበረታታለን። የስራችን ሁኔታ ይህን ይመስላል። ኦኮንጆ ኢዌላ የዓለሙን ንግድ ድርጅት እንዲመሩ ከተመረጡ ወራት ቢቆጠሩም የቀድሞ ዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ሌሎች በርካቶች የተስማሙበትን ውሳኔ አልደግፍም በማለታቸው ተጓቶ መቆየቱ ይታወቃል። ይሁንና የአዲሱ የዩናይትድ ስቴትስ ፕሬዚዳንት ባይደን አስተዳደር ያን ተቃውሞ ውድቅ ማድረጉ ለኦኮንጆ ዌላ የዓለሙ ንግድ ድርጅት መሪነት በሩን ከፍቶላቸዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ወረርሽኝ ዜና ስንሸጋገር በኢትዮጵያ እስከ ትናንት ሰኞ ድረስ በነበረው በጤና ጥበቃ ሚኒስቴር ዕለታዊ መረጃ መሰረት በጠቅላላው የኮሮና ቫይረስ ምርመራ የተደረገላቸው ሰዎች ቁጥር 2 ሚሊዮን 51853 ደርሷል። አጠቃላዩ የተረጋገጠው የቫይረሱ ተያያዦች ቁጥር 147825 ሲሆን 128946ቱ ያገገሙ ናቸው። በበሽታው ሳቢያ ሕይወታቸው ያለፈው ሰዎች በጠቅላላው 2209 መድረሱን የሚኒስቴሩ መረጃ ያመለክታል። ትናንት ከተመረመሩ 5000 ሰዎች ውስጥ 733 ሰዎች ለቫይረሱ የተጋለጡ ሆነው መገኘታቸውንና ከመካከላቸው 602ቱ አዲስ አበባ ውስጥ የተገኙ መሆናቸውን መረጃው ይጠቁማል። በትናንትናው ዕለት አስራ አንድ ሰዎች በአዲስ አበባ እንዲሁም በሌሎች አካባቢዎች በአጠቃላይ የአስራ አምስት ሰዎች ህይወት እንዳለፈም የጤና ሚኒስቴሩ መረጃ አመልክቷል። ወደ ሶማሊያ ስንሸጋገር ሶማሊያ ውስጥ ኮቪድ-19 ወረርሽኝ ለሁለተኛ ጊዜ በስፋት እየተሰራጨ መሆኑን የሀገሪቱ የጤና ባለስልጣናት ይፋ አድርገዋል። ለወረርሽኙ በብዛት መዛመት ከውጪ ሰዎች እየገቡ መሆናቸውና ህዝባዊ ስብሰባዎች እየተካሄዱ መሆኑ ምክንያት እንደሆነ ነው የሚናገሩት። የሶማሊያ የጤናና የማህበራዊ ደህንነት ሚኒስትሯ ዶክተር ፎዚያ አቢካር ሲናገሩ የኮሮና ቫይረስ ተጋላጮች ቁጥር ካለፈው ጥር ወር ከነበረው ጋር ሲነጻጸር በዚህ በየካቲት ወር በ52 ከመቶ እንደጨመረ አስታውቀዋል። ህዝቡ የአፍና አፍንጫ መሸፈኛ እንዲጠቀም እንዲሁም ከመሰባሰብ እንዲቆጠብ መክረዋል። የኮቪድ-19 ህሙማን የሚታከሙበት ዋናው ሆስፒታል የሆነው የደማርቲኒ ሆስፒታል ዲሬክተር ዶክተር አብድራዚክ ዩሱፍ ለቪኦኤ የሶማልኛ ክፍል በሰጡት ቃል ባለፉት ሁለት ሳምንታት በኮቪድ-19 ምክንያት ሆስፒታል የሚገቡ በቫይረሱ የሚያዙና በበሽታው ምክንያት ህይወታቸው የሚያልፈው ሰዎች ቁጥር እየጨመረ እንደመጣ አመልክተዋል። አምና አሉ የሆስፒታሉ ዲሬክተር ሲያነጻጽሩ አምና ወረርሽኙ ከጀመረበት ከመጋቢት ወር ጀምሮ በአመቱ በጠቅላላ በኮቪድ ምክንያት ህይወታቸውን ያጡት ሰዎች ቁጥር 120 ነበር። ዘንድሮ ደግሞ አዲሱ ዓመት ከገባ ገና ሁለት ወር ሳይሞላው ሰላሳ ሰው ሞቷል ብለዋል። የሀገሪቱ ባለስልጣናት እንደሚናገሩት ቫይረሱ በብዛት እየተዛመተ ያለው ከውጭ ሀገር በሚገቡ ተጓዦችና የምርጫ ወቅት እንደመሆኑ የፖለቲካ ስብሰባዎች እየተካሄዱ ስለሆነ ነው። ለማረጋገጥ አዳጋች ቢሆንም የምርጫ ወቅት እንደመሆኑ በአሁኑ ጊዜ በተለይ የእንቅስቃሴ እገዳ ላይ ካሉ ሀገሮች ብዙ ተጓዦች ገብተዋል ያሉት የሆስፒታሉ ዲሬክተር ብሪታንያና ደቡብ አፍሪቃ የተገኙት አዲሶቹ አይነቶች የኮሮና ቫይረስ ዝርያዎችም ሶማሊያ ደርሰው ይሆን ይችላል ነው ያሉት። በሌላ ዜና ሰሜን ኮሪያ በዩናይትድ ስቴትሱ የመድኃኒት ኩባንያ ፋይዘር ላይ የኮቪድ-19 ክትባቶች መረጃውን ለመስረቅ የቴክኖሎጂ ወይም የሳይበር ጥቃት መፈጸሟን የደቡብ ኮሪያ የደህንነት አገልግሎት አስታወቀ። የደቡብ ኮሪያ ብሔራዊ የደህንነት አገልግሎት ባለስልጣናት ዛሬ በዋና ከተማዋ በሶል ስለ ጉዳዩ ለሀገሪቱ ምክር ቤት አባላት በዝግ ስብሰባ ገለጻ እንዳደረጉ ተጠቁመዋል። ፒዮንግያንግን በቅርብ ወራት ውስጥ በመድኃኒት ቀማሚ ኩባንያዎች ላይ የክትባት ስራ መረጃዎቻቸውን ለመስረቅ ጥቃት አድርሳለች ተብላ ስትወነጀል ይሄ ሁለተኛ ጊዜ መሆኑ ነው። ባለፈው ኅዳር ማይክሮሶፍት ኩባንያ ባወጣው መግለጫ የሰሜን ኮሪያና የሩሲያ የመረጃ ሰርሳሪዎች ፋይዘር ና አብሮት የሚሰራው የጀርመኑ ባዮንቴክን ጨምሮ የሰባት የታወቁ የመድኃኒት ኩባንያዎችን የመረጃ እቋት ሊሰብሩ እንደሞከሩ ማስታወቁ የሚዘነጋ አይደለም። የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገሬ አንድም የኮቪድ-19 ተያዥ የለባትም ሲሉ ከርመው ወረርሽኙ እየተስፋፋ ሲሄድ ቶሎ ብለው ከቻይና ጋር የሚያዋስነውን ድንበር እንደ እንደዘጉ የሚታወስ ነው። ያን እርምጃ በመውሰዳቸው ችግረኛ አይቱን ሀገራቸውን ከጎረቤቷና ቁልፍ የንግድና የዲፕሎማሲ አጓሯ ከሆነችው ከቻይና ጋር አለያይቷታል። ይህ በዚህ እንዳለ የዓለም የጤና ድርጅት ደብሊው ኤች ኦ ለሁለት የአስትራዜኒካ ኩባንያ የኮቪድ ክትባት አይነቶች ለአጣዳፊ ጥቅም እንዲውሉ ፈቃድ ሰጥቷል። ይህ እርምጃ በቀጣዮቹ ሳምንታት በዓለም ዙሪያ የክትባት አቅርቦቱ እንዲበራከት ያግዛል ተብሏል። ደብሊው ኤች ኦ ትናንት ጉዳዩን አስመልክቶ ባወጣው መግለጫ ክትባቶቹ 18 ዓመትና ከዚያ በላይ ለሆኑ ሰዎች ቢሰጡ ምንም ጉዳት የማያስከትሉ መሆናቸውን ጠቁሞ ለባለመካከለኛና ዝቅተኛ ገቢ ሀገሮች ክትባት ለማዳረስ በቀረጸው መርሃ ግብሩ በኮቫክስ አማካይነት ክትባቶቹን እንደሚያከፋፍል አስታውቋል። የአስትራዜኔካ ሰራሽ ክትባቶቹ ጥቅም ላይ እንዲውሉ ፈቃድ መሰጠቱ ሀገሮች የየራሳቸውን የፈቃድ ሂደት አፋጥነው ክትባቱን በማስገባት ሕዝባቸውን እንዲከትቡ እንደሚረዳ ተመልክቷል። የዓለሙ የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ትናንት ጄኔቫ ላይ ለጋዜጠኞች በሰጡት ቃል አሁን ክትባቶቹን አፋጥነን ለማከፋፈል የሚያስፈልገውን ሁሉ አሟልተናል ብለው ነገር ግን በቀጣይነትም ክትባቶቹ በብዛት መመረት አለባቸው ሲሉ አሳስበዋል። ይህ በዚህ እንዳለ ብሪታንያ የኮቪድ-19 ወረርሽኝ በአደገኛ ሁኔታ የተጋለጡ በሚል ከመዘገበቻቸው 33 ሀገሮች የሚገቡ ተጓዦች ተለይተው የሚቆዩበት መርሃ ግብር አውጥታለች። ትናንት የተጀመረው ይህ መርሃ ግብር አላማው የተለወጡ የኮሮና ቫይረስ ዝርያ አይነቶች እንዳይገቡ ለመከላከል መሆኑ ተገልጿል። በመርሃ ግብሩ መሠረት ከነዚህ ቀይ መዝገብ ተብሎ በተጠራው ዝርዝር ውስጥ ከሰፈሩ ሀገሮች የሚገቡ መንገደኞች ለአስር ቀናት በሆቴል ክፍላቸው ራሳቸው ለይተው እንዲቀመጡ ተወስኗል። በመዝገቡ ላይ ከሌሉ ሀገሮች የሚገቡትን ተጓዦች ደግሞ በመኖሪያቸው ራሳቸው ለአስር ቀን አግልለው እንዲቀመጡና ሁለት ጊዜ የቫይረሱን ምርመራ እንዲያደርጉ ነው መመሪያ የተሰጠው። ሰሜናዊ ኢራቅ ውስጥ ትናንት ሰኞ ማታ በደረሰ የሮኬት ጥቃት አንድ የዩናይትድ ስቴትስ መራሽ ጥምረት የኮንትራት ተቀጣሪ ሲገደል፣ ሌሎች ቢያንስ ዘጠኝ የሚሆኑ ሰዎች መቁሰላቸው ተገለጸ። የጥምረቱ ቃል አቀባይ የዩናይትድ ስቴትስ የጦር ሰራዊት ኮሎኔል ወይን መሮቶ ዛሬ ጠዋት በሰጡት ቃል በጠቅላላው የተተኮሱት አስራ አራት ሮኬቶች መሆናቸውን ገልጸዋል። ከመካከላቸው ሶስቱ ኢርቢል አውሮፕላን ጣቢያ አጠገብ የሚገኘውን የዩናይትድ ስቴትስ ወታደሮች የሚቀመጡበት የአየር ኃይል ካምፕ እንደመቱ ቃል አቀባዩ አስታውቀዋል። የጥምረቱ የኮንትራት ተቀጣሪ አሜሪካዊ እንዳልሆነ ገልጸው የቆሰሉት ስምንቱ ሲቪል የኮንትራት ሰራተኞችና አንድ የዩናይትድ ስቴትስ ወታደር መሆናቸውን አስረድተዋል። ብዙም የማይታወቅ የሆነ ሳራያ አውሊያ አልዳማ ሳይድ የተባለ ቡድን ለጥቃቱ ኃላፊነት ወስዷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ሰኞ ማታ ባወጡት መግለጫ በኢራቅ ኩርዲስታን ክፍለ ግዛት በደረሰው የሮኬት ጥቃት እጅጉን ተቆጥተናል ብለዋል። በጥቃቱ ለተገደለው ሲቪል ባልደረባ ቤተሰቦች ቤተሰቦችና ጭካኔ በተመላበት ሁከት እየተሰቃዩ ለሚገኙት ንጹሐን የኢራቅ ዜጎችና ቤተሰቦች ሐዘናችንን እንገልጻለን ሲሉም የውጭ ጉዳይ ሚኒስትሩ አክለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አህዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 2022059942 ነው። የውስጥ መስመር 14 በአጭር ጊዜ ውስጥ ቢቻል ስልጣን መያዝ ካልሆነ ደግሞ ህወሓት ወሳኝ ያልሆነባት ኢትዮጵያ ትፍረስ የሚል ብሂል ይዞ ነው የተነሳው። ይህንን አልደበቁንም፣ አልሸሸጉንም በአደባባይ በተደጋጋሚ ነግረውናል። በተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አስቀስላሴ ናቸው። በትግራይ የሰብአዊ ሁኔታ ዙሪያ በመንግስታቱ ድርጅት ልዩ ልዩ ጽሕፈት ቤቶችና ሌሎች ዓለም አቀፍ የሬድት ድርጅቶች የወጡ ዘገባዎችንና መግለጫዎች መነሻ በማድረግ ከአሜሪካ ድምፅ ጋር ከጀመሩት ቃለ ምልልስ የተወሰደ ነው። በሁለተኛው የፕሮግራማችን አጋማሽ ይመለሳሉ፣ ጠብቋቸው። አሁን የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ለስድስተኛው ሀገር አቀፍ ምርጫ ተዋንያን ሁሉ የመልካም ምኞት መግለጫ አስተላለፉ። ቦርዱ በህግ የተጣለበትን ግዴታና ኃላፊነት እንደሚወጣም ማረጋገጫ ሰጡ። አንዳንድ ተፎካካሪ ፓርቲዎች የምርጫ ዘመቻውን ጀምረዋል ሲል መለስካቸው አመሃ በዳከልን ዘገባ ጠቅሷል። ቀጥሎ ይቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ የመጀመሪያ ነው ባሉት የፌስቡክ ገጽ መልእክታቸው እንዳስገነዘቡት ይህ ስድስተኛው ሀገር አቀፍ ምርጫ ከፊል ተስፋን ከፊል ስጋትን አዝሎ የመጣ ሁነት እንደሆነ አልሸሸጉም። ለዚህም በብቃት መዘጋጀት እንዳለባቸው ለተዋንያኑ ሁሉ አስገንዝበዋል። በእሳቸው አነጋገር ስጋትን ለመቀነስ ብሎም ወደ መልካም ሁኔታ ለመቀየር የሚያስችለን አቅምና ድል በየፈርጃችን ይዘን ይህን የጋራ ሙከራችንን በዝለት ሳይሆን በጥንካሬ ልንጀምረው ይገባል ብለዋል የሚመሩት ተቋምም ከዚህ ቀደም በሀገሪቱ ባልተለመደ ሁኔታ ለተፎካካሪዎች ሁሉ በገለልተኝነት ለወል የቆመ ለማንም አድሎ የማያደርግና ማንኛውንም ተጽዕኖ የማይቀበል መሆኑንም አብስረዋል ተፎካካሪዎቹ ሁሉ ያረጀውንና የማይበጀውን ልማድ በመተው በበጎ መንፈስ የምርጫ ውድድሩን እንጀምር ሲሉ ጥሪያቸውን አቅርበዋል። በመጨረሻም ቦርዱ ያለበትን ሕጋዊ ኃላፊነትና ግዴታ እንደሚወጣ እየተወጣም እንደሚገኝ ማረጋገጫ ቃላቸውን በመስጠት መልካም የምርጫ ዘመን ተመኝተዋል። ከዚሁ ጋር በተያያዘም የእጩ ምዝገባና የምረጡኝ ዘመቻ ትናንት በይፋ መጀመሩን መሠረት በማድረግም ይሁን ቀደም ሲል በያዙት መርሃ ግብር አንዳንድ ፓርቲዎች የምርጫ ቀስቀሳ ጀምረዋል። የብልጽግና ፓርቲ የምርጫ ማኒፌስቶውን በፓርቲው ፕሬዚዳንት አብይ አህመድ አማካይነት ይፋ አድርገዋል። ዶክተር አብይ ስለ ፓርቲያቸው የመወዳደሪያ ማኒፌስቶ እንደገለጹት ከኢትዮጵያ ሕዝብ ጋር ፓርቲው የሚገባው ቃል ኪዳን እንጂ የውል ማሰሪያ ወይንም ኮንትራት አይደለም፣ ደግሞም ጥናት እንጂ ድርሰት አይደለም ሲሉ አንዳንድ ተፎካካሪ ፓርቲዎች ያሏቸውን ሸንቆጥ አድርገዋል። የብልጽግና ፍኖታችን ተናበውና ተመሳክረው ጂናገር ካለችበት ሁኔታ ወደሚቀጥለው ማሸጋገር የሚችሉ ትላልቅ ሀሳቦች በውስጡ የያዘ ነው። አሁን ከአንድ ወር በኋላ እኔም የትምህርት ፖሊሲ አለኝ እኔም የጤና ፖሊሲ አለኝ የሚል ሀይል ቢኖር ያ ድርሰት እንጂ ፖሊሲ መሆን አይችልም። ፖሊሲ በሰፊ የዳታ ማሰባሰብ፣ ዳታ አናላይዝ በማድረግ የባለፈውን ችግር መመርመር መገምገም ከዚያም መማርና ነገን በብሩህ ተስፋ መሰነቅና መንደፍ የሚጠይቅ ስለሆነ እኛ ያዘጋጀናቸው ፖሊሲዎች በብልጽግና የውድድር ማኒፌስቶ የተቀመጡ ሀሳቦች በእያንዳንዱ እቅዳችን ውስጥ ያሉ መላው አባላችን የሚያውቃቸው ከሕዝባችን ጋር እንደ አስፈላጊነቱ የተወያየንበት ወደፊትም በዚሁ አግባብ እየተወያየን የምናሰፋው የምናሳድገው እንዲሁም የምንተገብረው ሰነድ ነው። የብልጽግና ፓርቲ ፕሬዚደንት ይህን የምርጫ ማኒፌስቶ ይፋ ባደረጉበት ወቅት እንደተናገሩት የፓርቲያቸው ማኒፌስቶ እንዳለ ሆኖ ዋናው ፍላጎቱ ስድስተኛው ምርጫ ኢትዮጵያውያንና ኢትዮጵያን አሸናፊ የሚያደርግ ምርጫ እንደሆነ አስታውቀዋል። ይህ ማለት ደግሞ ሰላማዊ፣ ዴሞክራሲያዊ፣ ሁሉም በነጻነት የሚሳተፍበት በሐሳብ ልዕልና የሚመረጥበት ወይንም የሚወድቅበት ሁኔታ መፍጠር ያስፈልጋል ሲሉ አስገንዝበዋል አክለውም የሚፎካከሩም ፓርቲዎች ከወዲሁ ምርጫ ማሸነፍ ተስፋ የለውም፣ ከምርጫ መውጣት ይሻላል ብለው የሚያስቡ ይኖራሉ። ለእነሱ ያለኝ ምክር በምርጫ መወዳደር እና ሀሳባቸውን መሸጥ ይሻላል። ምክንያቱም እንደ ከዚህ ቀደሙ አይነት ምርጫ የማድረግ ፍላጎት መንግስትም ብልጽግናም ስለሌለው ለህዝብ በሰጠነው ሀሳብና ተስፋ ልክ ህዝባችን መርጦን በፓርላማ በመንግስት በተለያየ ስፍራ ልዩ ልዩ ድምፆች እንዲሰሙ ማድረግ ከሁሉም ፓርቲዎች የሚጠበቅ ስለሆነ ሁሉም አሁን የሚታያቸውን ችግርና የመሸነፍ ስሜት አሸንፈው በምርጫው እንዲወዳደሩ፣ በእኛ በኩል ደግሞ በተቻለ መጠን የትብብርና የፉክክር መንፈስን እንዳናበላሽ የኢትዮጵያ የፖለቲካ ፓርቲዎች መታገዝ የሚገባቸውን ነገር ማገዝ ይኖርብናል። ከአራት መቶ በላይ በሆኑ የምርጫ ክልሎች እንደሚወዳደር እየገለጸ የሚገኘው ሌላው ተፎካካሪ ፓርቲ ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ነው። የምርጫ ዘመቻ ጀምሮ እንደሆነ ጠየቅኳቸው። የፓርቲው የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ ነበረ። የምርጫ ወረዳዎቻቸው ቅስቀሳ መጀመራቸውን የገለጹት አቶ ናትናኤል ከፓርቲው ዋና ጽህፈት ቤት አካባቢ ወደ ተለያዩ የከተማዋ ስፍራዎች የሚሄዱ ሰራተኞችን በነጻ መጓጓዣ መኪናዎች በማሳፈር ከከፍተኛ የፓርቲው አመራር አባላት ጋር እንዲወያዩ መደረጉን ነግረውኛል። አቶ ናትናኤል ለቪኦኤ እንዳስታወቁት ከሆነ ትናንት ጠዋት ሌላው የፓርቲው ቀስቃሽ ቡድን በአዲስ አበባ ሽሮሜዳ አካባቢ የጀመረውን ዘመቻ የፌዴራል ፖሊስ እንዳሰናከለውና ይህን ድርጊትም ለምርጫ ቦርድ ሪፖርት እንዳደረጉ ገልጸዋል። የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ መሪ ፕሮፌሰር መረራ ጉዲና ፓርቲያቸው ቅስቀሳውን በተመለከተ ምን እያደረገ እንደሆነም ቪኦኤ ጥያቄ አቅርቦላቸው ነበረ። ፕሮፌሰር መረራ ፓርቲያቸው በዚህ ምርጫ ለመወዳደር ብዙ ጥረት እያደረገ መሆኑን አስታውሰው፣ ይሁንና ከባድ ችግሮች እንዳሉባቸውም ተናግረዋል። ይህንን ለመፍታትም ጥረት እየተደረገ ነው ብለው፣ አሁን ግን ቅስቀሳ ሊያስጀምራቸው የሚችል ሁኔታ እንደሌለ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ሰዎች ለሰዎች ድርጅት ኢትዮጵያ ውስጥ ለሚያከናውናቸው የግብረሰናይ ፕሮጀክቶች 600 ሚሊዮን ብር መድቦ እያንቀሳቀሰ መሆኑን ገልጿል። ድርጅቱ የተቀናጁ የገጠር ልማት ፕሮጀክቶች ላይ እንደሚያተኩር አስታውቋል። ሙክታር ጀማል ዝርዝር አለው። የሰዎች ለሰዎች ድርጅት ለ20132014 600 ሚሊዮን ብር ከለጋሾች ማግኘቱንና በጀቱን በቀጥታ የተረጂውን ኅብረተሰብ ችግር ሊያቃለል በሚችሉ ሥራዎች ላይ እንደሚያውል የሥራ አመራር ቦርድ አባል ቃል አቀባይ ዶክተር ሴባስቲያን ብራንዲ እና እንዲሁም የድርጅቱ የኢትዮጵያ ዳይሬክተር አቶ ይልማ ታዬ በጋራ በሰጡት መግለጫ ተናግረዋል። ድርጅቱ ነባር ሥራዎቹን በማስፋፋት በዚህ ዓመት ሁለት አዳዲስ የተቀናጁ የገጠር ልማት ፕሮጀክቶች እንደሚያከናውንም አቶ ይልማ ገልጸዋል። በዘንድሮ ዓመት ከ600 ሚሊዮን ብር በላይ ወጪ ለማድረግ ዝግጅታችን አጠናቀን እያንዳንዱን ዝርዝር ውስጥ አልገባም። ሜጀር የሆኑ አክቲቪቲዎች ለምሳሌ 28 ትምህርት ቤት የመገንባት እንትን አለ። ከዚህ በተጨማሪ አንድ ቮኬሽናል ኮሌጅ ባለፈው ዓመት የተጀመረ የእሱን ቀጣይነት ከ60 ሚሊዮን ብር በላይ ነው ይሄ ቮኬሽናል ትሬኒንግ ሴንተር የሚፈጀው። ሙሉን ኢኩፕ አድርገን በኮሌጅ ደረጃ በዘንድሮ ዓመት አጠናቀን እንጨርሳለን የሚል ሰፊ እቅድ አለን። ሌላው በኢትዮጵያ ውስጥ እንደምታውቁት የክላይሜት ቼንጅ ችግር ባስከተለው ሁኔታ ቀድሞ ስንሰራ የነበረው የውሃ ልማት ስራ አንድ ስቴፕ ወደፊት ለማራዘም ያቀርንበት ነው። የግራውንድ ወተር ቴብል እየራቀ በመሄዱ ምክንያት ቀድሞ እንደምንሰራው ትናንሽ ጉድጓዶችን ቆፍሮ ለ10 ለ15 ቤተሰብ አገልግሎት እንዲሰጥ ማድረጉ በጣም ችግር እየሆነ ስለመጣ ከሰባ ሚሊዮን ብር በላይ ወጪ በማድረግ ከሰባት መቶ ሜትር በላይ መቆፈር የሚችል ሪግ እያስመጣን ያለ ነው። በዚህም በጣም ብዙ ቦታዎች ላይ ከፕሮጀክት ኤሪያዎቻችን ውጭ ከመንግስት ጋር በመቀናጀት የውሃ ልማት ስራዎችን ለማጠናከር ታጥቀን የተነሳንበት ወቅት በመሆኑ ነው። በአማራ ክልል በሰሜን ሸዋ ዞን አንኮበር ወረዳ ላይ በ24 ቀበሌዎች ውስጥ የተቀናጀ የገጠር ልማት ፕሮግራም የምንጀምርበት አመት ነው። እንዲሁም በኦሮሚያ ክልል ምዕራብ ሸዋ ዞን ጮቢ የሚባል ቦታ ላይ እንደዚሁ ሰፊ የሆነ የልማት ስራ የምንጀምርበት ዓመት ነው። በተጨማሪም 16.5 ሚሊዮን የቡናና የፍራፍሬ ተክሎችን ለማልማት ከዘጠና ሺህ በላይ ሰዎችን ተጠቃሚ የሚያደርግ 94 የውሃ ሥራዎችን ለማከናወን ከሦስት መቶ ሺህ በላይ ሰዎችን ተጠቃሚ የሚያደርግ የጤና አገልግሎትን መዘርጋት ሰባት መቶ ስልሳ አንድ ሴቶችና ወጣቶችም በማብቃት ወደ ግል ሥራ እንዲገቡ የሚያደርጉ ሥራዎችም እንደሚከናወኑ አቶ ይልማ አብራርተዋል። ሰዎች ለሰዎች ድርጅት በኢትዮጵያ ብቻ አትኩሮ የሚሠራ ግብረ ሰናይ ድርጅት መሆኑን የገለጹት ቃል አቀባዩ ዶክተር ሴባስቲያን በአርባ ዓመት እንቅስቃሴው ውጤታማነቱ የተገመገመ ሥራ ሠርቷል ብለዋል። የአርባ ዓመት የሰዎች ለሰዎች ድርጅት ጉዞ ማለት ከ560 በላይ ትምህርት ቤቶችን የገነባንበት በተጨማሪም በቅርብ 28 ትምህርት ቤቶችን ገንብተን የምናጠናቀቅበት በየዕለቱ 500 ሺህ በላይ የሚሆኑ ተማሪዎች የሰዎች ለሰዎች ድርጅት በገነባቸው ትምህርት ቤቶች ዕውቀት እየቀሰሙ ይገኛሉ። ወደ አንድ መቶ የሚጠጉ የተለያዩ ጤና ተቋማትን ገንብተን ከሁለት ሚሊየን የሚበልጡ ሰዎችን ተጠቃሚ እያደረግን እንገኛለን። በሁሉም ሥራዎቻችን ላይ የተቀናጀ የገጠር ልማት ጽንሰ ሐሳብን እንከተላለን። በዚህም ንጹሕ የመጠጥ ውሃ፣ ትምህርት፣ ዘላቂ አፈር ጥበቃ ሥራ፣ ግብርና፣ ጤናና የወጣቶች ልማትን አቀናይተን በመሥራት ውጤታማነቱ የተመሰከረ ሥራ አስመዝግበናል ነው ያሉት። ድርጅቱ ለተለያዩ የልማት ፕሮግራሞች ከያዘው በጀት በተጨማሪ ለኮቪድ-19 ድጋፍ ግማሽ ሚሊየን ብር የሚገመት የሕክምና ቁሳቁስ ከውጭ በማስገባት ለጤና ሚኒስቴር ለማበርከት መዘጋጀቱንም ገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ጠቅላይ ሚኒስትር ዓብይንና የለውጥ አመራሩን የሚደግፉ ጤንተ ህዝቦች በአማራ ክልል ደሴ፣ ደቡብ ወሎና ኦሮሞ ብሔረሰብ ዞኖች ተካሂደዋል። ሰልፈኞቹ በአማራ ተወላጆች ላይ ይደርሳል ያሉትን ግድያና መፈናቀል እንዲቆም ጠይቀዋል። መስፍን አራጌ ዝርዝር ዘገባውን አድርሶናል። መንግስት በመተከልና በተለያዩ አካባቢዎች በአማራ ተወላጆች ላይ የሚደርሰውን ሰቆቃ መመከትና መከላከል አለበት፣ በአገር ጥፋት ላይ ተሰማርቶ የነበረው የህወሀት ታጣቂ ቡድን ላይ የተወሰደውን ወታደራዊ እርምጃና የተገኘውን ድል እንደግፋለን የሚሉና በርካታ መፈክሮችን ያነገቡ ሰልፈኞች በሆቴ ስቴዲየም ነበር የተሰባሰቡት። መንግስት በመተከል በሚገኙ አማራዎች ላይ የሚደርሰውን ሰቆቃ መመከትና መከላከል አለበት፣ በአገር ሰዎቹ ታቡድን በመደምሰሱ ደስታችን ወደር የለው። አማራ በደረሰበት ዘሩን መሰረት ያደረገ ጅምላ ጭፍጨፋና የዘር ጥፋት ህልውናችንን መታደቅ የደሴ ከተማ ከንቲባ አበበ ገብረ መስቀል ላለፉት ሰላሳ ዓመታት ህዝብን ከህዝብ የሚነጥሉ የሐሰት ትርክቶች ሆን ተብሎ እንዲስፋፉ በመደረጋቸው በተለይ የአማራ ተወላጆች ለዘመናት ከኖሩበት አካባቢ እንዲፈናቀሉና ና የህይወት መስዋዕትነት እንዲከፍሉ መደረጋቸውን አስታውሰዋል። በጠቅላይ ሚኒስትር አብይና በለውጥ አመራሩ ባለፉት ሶስት ዓመታት የተከናወኑ ተግባራትን ያደነቁት ከንቲባው ከኤርትራ ጋር የታደሰውን ወዳጅነት፣ በህወሀት ላይ የተወሰደውን ወታደራዊ እርምጃ፣ የኢትዮጵያዊነትን መንፈስ ለመመለስ የተደረጉ ሙከራዎችን ባብነት አንስተዋል። የኢትዮጵያ ሕዝብ ከአማራ ወገኑ ጎን በመቆም ያሳየውን ወገንተኝነት በከተማ አስተዳደሩ ስም ያደነቁት ደግሞ የከተማዋ ብልጽግና ጽህፈት ቤት ኃላፊ ሞላ ሁሴን ናቸው። ለአማራ ያሳየው But again, ሰልፈኞቹ ለዘመናት ካሳለፍነው ነው ሰቆቃ አንጻር የለውጥ አመራሩ ከመጣ ወዲህ የተሰሩት ስራዎች ተስፋ ሰጭ ናቸው ይላሉ። በእውነት እንደ ቆመ ብሎ ካሰቡት በተለይ ፊት ከነበረብን አንግል ስንመለከተው ዶክተር አብይ ከመጡ በኋላ ብዙ ለውጦች አይተናል። ባልተረጋጋ መንፈስ እንኳ ይህን ያክል ለውጥ እያየ ይህንን ለውጥ ለማደናቀፍ የሞክሩ አካላቶች መሞከራቸው በጣም ያሳፍራል፣ በጣም ያሳዝናል። ሙከራዎችም አንዳንድ ነገሮች እያየ ነው ሰልፍ እንዳትወጡ እንዳትወጡ የሚል ብዙ የተለያዩ ነገሮች ከብሄር ጋር እያይዘው የሚያቀርቡት ነገር አለ። እነዛ ነገሮች እንኳ ችግሮች እንኳ ቢኖሩ ቀስ እያለ በሂደት የሚፈታ በእንደዚህ አይነት መልክ በመግለጽ አይፈታም ስለዚህ እኔ በጣም ዛሬ በጣም ደስ የሚል ነው ህዝቡ እነሱን አልሰማቸውም ህዝቡ ግልብጥ ብሎ ነው ከዳር እስከ ዳር ከጫፍ እስከ ጫፍ እየወጣ ያለው ከዚህ በሶስት አመት ጊዜ ውስጥ የተሰሩት ስራዎችን በከፍተኛ ሁኔታ ጠቅላይ ሚኒስትሩን ጨምሮ የክልላችን አመራሮች የሰሩትን ጠንካራና በተለይም ደግሞ በትህነግ ላይ የተሰሩትን ስራዎችን በሙሉ የደሴ ከተማ ነዋሪዎች በለመደገፍ ወታበትሰ የትኛውም ኢትዮጵያ ክልል ላይ የሚገኘውን የአማራ ህዝብ በሙሉ በሰላም የሚኖርበትን መንገድ መንግስት ማስጠበቅ ይጠበቅበታል ብዬ አምናሉ። የሀገሪቷ መንግስት ከላይኛው ከጠቅላይ ሚኒስትሩ ጀምሮ እስከ ታችኛው በተዋረድ ያሉት ከተማና ከተሞ አካባቢ ያሉት የአማራ ህዝብ ሙሉ ለሙሉ ነጻነቱን አግኝተው የሚኖርበት መብት ሊፈጠርለት ይገባል ብዬ አምናሉ። በአንጻሩ የሰልፉን መካሄድ ያወገዙ ወገኖች መንግስት የራሱን ገጽታ ለመገንባት ብቻ ሰልፍን የሚፈቅድ የአፈጻጸም ድክመቱንና የህዝብ ደህንነት አደጋ ላይ መውደቅን አስመልክቶ ሰልፍ ሲጠየቅ የሚከለክል ከሆነ ከቀድሞ አሰራሩ ተለወጠ ለማለት እንዴት ይቻላል ሲሉ ጠይቀዋል የድጋፍ ሰልፉ በፈረስ ግልቢያ በሰርከስ በካራቴና ሌሎች ስፖርታዊ ትርኢቶች የታጀበ ነበር በሰሜናዊ የኢትዮጵያ ክፍል በተደረገው ወታደራዊ ዘመቻ ህይወታቸውን ላጡ የመከላከያ ሰራዊት የአማራ ልዩ ኃይልና ሚሊሻ አባላት የህሊና ጸሎት ተደርጓል። በደቡብ ወሎ ዞን ኮምቦልቻ ከተማ፣ በኦሮሞ ብሔረሰብ አስተዳደር ዞን ባቲ፣ ከሚሴ፣ ጅሌ ጥሙጋ፣ አርጡማ ፉርሲ እና ደዌ ሐረዋ ተመሳሳይ የድጋፍ ሰልፎች መካሄዳቸውን ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። የሶማሊያ ተቃዋሚ ቡድኖች የፕሬዝደንት መሐመድ አብዱላሂ ፋርማጆ መንግስት ምርጫው እንዲዘገይ ያሳለፈውን ውሳኔ በመቃወም በዚህ ሳምንት መጨረሻ ላይ ሰላማዊ የተቃውሞ ሰልፍ እንደሚያደርጉ አስታውቀዋል። የአሜሪካ ድምፅ ዘጋቢ መሐመድ ካዩ ከሞቃዲሾ ዘገባ ልኳል። ደረጀ ደስታ ያቀርበዋል። ለፕሬዝደንታዊው የሶማሊያ ምርጫ የሚወዳደሩት የተቃዋሚ ፓርቲ እጩዎች ህብረት የሶማሊያን መንግስት ፕሬዝደንት አመራር እንደሚቃወሙ አስታውቀዋል። ፈርማጆ በሚል የቅጽል መጠሪያቸው የሚታወቁት የሶማሊያው ፕሬዝደንት ሌላ የአራት ዓመት ተጨማሪ የስልጣን ዘመን የሚፈልጉ ቢሆንም የሶማሊያ ምክር ቤት ግን ማራዘሚያውን ውድቅ አድርጎታል የፕሬዝደንት ፈርማጆ የስልጣን ዘመን ያበቃው ባለፈው ሳምንት ቢሆንም ምንም አይነት የምክር ቤት ምርጫ ስለመኖሩ ይፋ አልተደረገም የእሳቸውም መንግስትና ባለስልጣናት ስለ ሁኔታው ያስታወቁትም ሆነ የሰጡት ፍንጭ የለም የተቃዋሚዎቹ ፕሬዝዳንታዊ እጩዎች ህብረት ሊቀመንበር ሼህ ሸሪፍ አህመድ በምክር ቤቱ ህንፃ ፊት ለፊት ሰሞኑን በሰጡት መግለጫ እንዳስታወቁት የተቃውሞ ሰልፉ የሚደረገው መንግስት በተቀመጠው የጊዜ ሰሌዳ መሰረት ምርጫውን ባለማካሄዱ እንደሆነ አስታውቀዋል። ሼህ አህመድ አስከትለውም ሙረሻሒንቱ ዶድ ዴር እየፈላንቀን ከዲብ ወሐይ ጓአንስደን ኢሱ ሶባሕ ልጉ ዲደን ያሃይ አሪማሃ አንሶ ሸግነይ የተቃዋሚ የፖለቲካ ፓርቲዎቹ በዚህ ሳምንት አርብ የፌዴራል መንግስቱን በመቃወም ሰላማዊ የተቃውሞ ሰልፍ ለማካሄድ ተስማምተዋል። ምክንያቱም የፌዴራል መንግስቱ ግልጽ የሆነ ምርጫ ማድረግ አልቻለም፣ የአገሪቱን ደህንነትን ማስጠበቅና በአፍሪካ ቀንድ የፖለቲካ መረጋጋት አላመጣም። ፕሬዝደንታዊ ስልጣኑን ከሚሹት መካከል አንዱ የሆኑት የቀድሞ ፕሬዝደንት ሐሰን ሼህ መሐመድ ዩናይትድ ስቴትስም ጨምሮ ዓለም አቀፎቹ አጋሮች ሶማሊያ ሰላማዊና ዴሞክራሲያዊ አገር እንድትሆን እንዲያግዟት ተማጽነዋል። መሐመድ ከዓለም አቀፉ ማህበረሰብ ምን እንደሚጠብቁም ሲናገሩ ሳሕበ ሶማሊያ ሳሕበ ሶማሊያ ሲዶ ከለ አየገነ ደርዳረን ዋይተ ኩ ከዓለም አቀፍ ተቋማት የምንጠብቀው የመፍትሄው አካል እንጂ የችግሩ አካል እንዳይሆኑና የሶማሊያን ጉዳይ እያወሳሰቡ ያሉትን የፖለቲካ መሪዎች ሁሉ በማነጋገር የመፍትሄው አካል እንዲያደርጓቸው ነው። ችግሩ እየተባባሰ ባለበት ሁኔታ ውስጥ የፖለቲካ መሪዎች ውጥረት የበዛበትንና በቋፍ ያለውን የአገሪቱ ሁኔታ የበለጠ ከሚያባብሱ ድርጊቶች እንዲቆጠቡ የሲቪክ ማህበረሰብ ቡድኖች አሳስበዋል።

ፕሬዚዳንት ፎርማጆ ምርጫውን በጊዜው ሰሌዳ መሰረት ማድረግ ያለመቻላቸው ግልጽ ነው። በሌላም በኩል ተቃዋሚዎችም የኮቪድ-19 ወረርሽኝ በአገሪቱ እየተስፋፋ ባለበት በዚህ ወቅት የተቃውሞ ሰልፍ መጥራታቸው ኃላፊነት የጎደለው ድርጊት ነው። ከዚህም በተጨማሪ ደግሞ በሶማሊያ ዋና ከተማ ሞቃዲሾ የቦምብ ጥቃት ሊደርስ እንደሚችል ስጋት መኖሩም ተገልጿል። ዓለም አቀፉ ማህበረሰብም ሁሉም የሶማሊያ መሪዎች የተናጥል እርምጃዎችን እንዳይወስዱ አሳስቧል። ይልቁንም እንደ አውሮፓ አቆጣጠር መስከረም 2020 ምርጫውን አስመልክቶ 101 የምክር ቤት አባላትን ለማስመረጥና ከዚያም ውስጥ የአገሪቱን ርዕሰ ብሔር ለመምረጥ የደረሱበትን ስምምነት በቶሎ ተግባራዊ እንዲያደርጉ ጠይቋል። የአገሪቱ ፕሬዝደንት ፈርማጆ በበኩላቸው ከስምምነቱ ያፈነገጡት ተቃዋሚ የፖለቲካ ፓርቲዎች ናቸው በማለት ይከሳሉ። ለአሜሪካ ድምፅ ሬዲዮ ደረጀ ደስታ። የተከበራችሁ አድማጮች፣ የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። በትላንትናው ምሽት የጀመረ ቃለ ምልልስ ይቀርባል። የአሜሪካ ድምፅ ከተባበሩት መንግስታት ከኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ ጋር በተለይ ያደረገው ቃለ ምልልስ ሁለተኛ ክፍል ነው የሚቀርበው በትግራይ የሰብአዊ ሁኔታ ዙሪያ በመንግስታቱ ድርጅት ልዩ ልዩ ጽሕፈት ቤቶችና ሌሎች ዓለም አቀፍ የረድኤት ድርጅቶች የወጡ ዘገባዎችንና መግለጫዎች መነሻ ያደረገ ነው። በርካታ ወቅታዊ ርዕሰ ጉዳዮችንም ይዳስሳል። አሉላ ከበደ ነው ያነጋገራቸው። አምባሳደር ታየ በዚህ ጉዳይ በተለይ በሴቶች እና በህፃናት ላይ ሊደርስ የሚችል አደጋንም ሆነ ተለይቶ ውንጀላ የቀረበበትን በሴቶች ላይ የሚፈጸምን ጥቃት ህጉ የሚፈቅደውን የመጨረሻ እርምጃ ለመውሰድ የመንግስቱን ቁርጠኝነት መንገሮ ብዙዎችን የሚያበረታታ ይመስለኛል። የሚቀጥሉትን እርምጃዎች እንከታተላለን። ወደ ሌላ አዲስ ዘገባ አልውሰዶ አምባሳደር ታዬ በአንዳንድ የትግራይ ከተሞች ህገወጥ የአየር ጥቃት ተፋላሚ ወገኖች ባላቸው ተፈጽሟል የተባለውን የተባበሩት መንግስታት ድርጅት እንዲያጣራ ይላል አለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዋች ያወጣው መግለጫ። ስለዚህ ምን ይላሉ? በእርግጥ እኔ ሪፖርቱን አላየሁትም። የሆነ ሆኖ በኢትዮጵያ መከላከያ ሰራዊት ያደረገው ነገር ቢሆን ኖር በትክክልም የታየ በተጨባጭ በጦርነት ወቅት ስንት ከተሞች ፈርሰዋል፣ ስንት ህዝብ ተንገላቷል። የሌሎች ሀገሮች ተመክሮ ይህንን ነው የሚያሳየው። ኢትዮጵያ መከላከያ ሰራዊት ያደረገው ግን ያ ሁሉ ችግር፣ ያ ሁሉ መንገላታት፣ ያ ሁሉ ሰቆቃት፣ ያ ሁሉ በብሔራዊ ማንነት በኢትዮጵያዊነት መዋረድ ተከስቶ ነገር ግን በዲስፕሊን ምክንያቱም የራስ ህዝብ በመሆኑ የወሰዳቸው እርምጃዎች በሙሉ ጥንቃቄ የተሞላባቸው ናቸው። ጥንቃቄ የተሞላባቸው፣ በከተሞች መካከል ግብግብ አልተካሄደም፣ የከተማ ውጊያ አልነበረም። ምናልባት በአንዳንድ ትንሽ ከተሞች ተካሄዶ ሊሆን ይችላል። እኛ እስካለን መረጃ መከላከያ ሚኒስትር እንዳለው አሁን ሂውማን ራይትስ አለ የሚባለው አይነት እውነታ አይደለም የነበረው ያውም ኮላተራል ወይም ደግሞ የተጓዳኝ ጉዳት ሳይኖረው ነው ከተሞቹ ነፃ የሆኑት ለምንድን ነው ነፃ የሆኑት ነው ነፃ የሆኑበት ምክንያት የህወሓት ቡድን ዝግጅት ባልጠበቀው ወይም ደግሞ ቀደም ሲል ንቆት በነበረው ኃይል የተሰጠው አጸፋ ከባድ ስለነበር ማለትም የፊት ለፊት ውጊያዎች ከባድ ስለነበር የግዴታ የያዛቸውን ቦታዎች ለቆ መሄድ ነበር? ስለዚህ በከተሞች አካባቢ ጦርነት ማድረግ አስፈላጊም አልነበረም። ስለዚህ አስፈላጊ ባልነበረበት ሁኔታ ደብድቧል የሚል ክስ ፖለቲካዊ እንደምታ ከልለው በስተቀር እኔ ትክክለኛ አይመስለኝም። ይሄንንም ዝም ብሎ መክሰስ ቀላል አይደለም በአንድ ሉዓላዊ ሀገር ላይ። ስለዚህ ይሄንን በትክክል በማስረጃ ማቅረብ አለባቸውም። ቅድም እንዳልኩትም ነው የተለመደ ባያረገውም ያረገዋል የዩዥዋል ሰስፔክት ነው የሚባል በዛ ሀሳቤና ፍሬምወርክ እይታ ስለሚያዩት ነው። ብዙዎቹ በተለይ ከሰብአዊ መብት ድርጅት ጋር ተያያዥነት ያላቸው ይህን ስለሚያደርጉ ነው ቢሳሳቱም ጠያቂ ስለሌላቸው ጠያቂም የለንም ብለው ስለሚያስቡ ከተጠየቁም ከለላ ሊሰጡን ይችላሉ የሚሉ ትልልቅ ሀገሮች አሉ ብለው ስለሚያስቡ እንደፈለጋቸው ነው አስተያየት የሚሰጡት። ይሄ ትክክል እንዳልሆነ በእርግጥ በመንግስት በኩል አስፈላጊው መግለጫ መሰጠት ያለበት ይመስለኛል። መግለጫ ብቻን ሳይሆን በአካል ልክ እንደ ጀኖሳይድ እና ደግሞ የጾታ ጥቃት ቢሮዎች ሁሉ በአካል እየሄዱ ማነጋገርን የሚጠይቅ ይመስለኛል። አምባሳደር ታዬ፣ የኢትዮጵያ መንግስት የሚተቹ ወገኖች ከሚያቀርቧቸው ክሶች በተደጋጋሚ የሚሰማው ሌላው የኤርትራ ኃይሎች በዚህ ጦርነት መሳተፋቸው በአክሱም እና ሌሎች አካባቢዎች ጣልቃ መግባትና በዜጎች ላይ በደል አድርሰዋል፣ የሚለው ውንጀላ የመግባታቸው ዜና ሳይሆን ለምን የሚለው ነው ጥያቄ፣ ሲሉ የኢትዮጵያ መንግስት ይሆን ይችላሉ የኢትዮጵያ መንግስት ፈቅዶ የውጭ ኃይል በኢትዮጵያ ላይ ጥቃት እንዲያደርግ ፈጸመ ነው የሚሉት። ይህን በሁለት መልክ ማየት የተገባ ይመስለኛል። አንደኛ የኢትዮጵያ ወታደሮች በጓደኞቻቸው በሀገራቸው በራሳቸው ልጅ አንድ ምሽግ አንድ የቀበሮ ጉድጓድ ውስጥ በነበሩ ባልንጀሮቻቸው ዘር ተለይቶ ሲታረዱ፣ ሲንገላቱ፣ ሲሰደዱ የተሰደዱት የተጓዙት ወደ ኤርትራ መለመላቸውን ልብሳቸውን አስወልቀው በባዶ እግራቸው ወደ ኤርትራ ሄደዋል። ከኤርትራ ደግሞ ራሳቸውን አደራጅተው ብጣሽ ልብስም ስላልነበራቸው ብዙዎቹ ልብስ ዩኒፎርም ተቀብለው እንደገና የሀገራቸውን ክብር ለማስመለስ ተንቀሳቅሰዋል። አንዱ እውነታ ይሄ ነው። ይሄን የሚክድ ያለ አይመስለኝም። በግንባር የነበሩትም በትክክል ያስቀመጡት ይሄ ነው፣ ሲቃ እየተናነቃቸው። ሁለተኛው ህወሓት እኮ ሊሸነፍ አልነበረም ፕላን ያደረገው በሶስት ወር ውስጥ አዲስ አበባ ለመግባት አዲስ አበባ ብቻ ለመግባትም ሳይሆን ምናልባት ታሰበው እንቅስቃሴ ጋር ተያይዞ ማለት በኤርትራ በኩል ጥቃት ከደረሰብንም በሚል ለማምታታት የኤርትራን ዩኒፎርም ሲሰፉ ቀርመዋል። አልብሰው ያንቀሳቀሷቸውን ሰዎች ደግሞ በቪዲዮ በተለያዩ መንገዶች ተመልክተናል። ይሄ አንዱ ጭብጥ ነው። ሶስተኛ እውነታው ኤርትራ እንደ አገር ያን ያህል በደንበሩ አካባቢ ጦርነት ሲካሄድ በራሷ ግዛት አቅራቢያ አቅድ መያዝ ቦታ መያዝ የማንኛውም ሉዓላዊ መንግስት ተርታ ሊሆን አይችልም ወይ? ምናልባት እኔ በማይካድራ ያ ሁሉ ሰው ወገን እየተለየ በማጅራቱ ሲታረድ፣ ይሄ ደግሞ ወደ ሁመራ ሲቀጥል የኤርትራ ወታደሮች ድንበራቸው ላይ ሆነው ቦታ ባይይዙ ኖሮ ምናልባት እንደ ሩዋንዳ ሁሉ የሩዋንዳ ታሪክ የምናውቀው ቦታ ባይዙ ሁሉ የሚጠየቁ ይመስለኛል። ይሄን የግምትና ሀሳቤ ነው። ምክንያቱም ሕዝብ እያለቀ ነው። ስለዚህ አሁን የኤርትራ ጉዳይ በፈረንጆች አባባል ቡጊማንን አንድ የተሸነፈ ኃይል ያሸነፈውን አካል ብርታትና ጥንካሬ መካድ ሲፈልግ ሽንፈትን ከተከናነበም በሌላእና በሌላ ገዛ በሌላ ሀይል ነው የተፈጸመ ነው ለማለት የሚፈጥረውት ነው ይመስለኝ። ስለዚህ ሁሉንም ነገር በኤርትራ የማላከክ አባዜ በተለይ በቲፒፍ ኦፕሬቲቭስ ወይም ደግሞ በህዋት ቡድን ሰዎች በስፋት የሚታይ ነው። ስለዚህ ይሄን አጉል ዝም ብሎ ከንቱ መሰረት የሌለው ክስ ነው። መልካም። በሳምንቱ አጋማሽ የወጣ አንድ መግለጫ የኢትዮጵያ ቀይ መስቀል ማህበር ፕሬዚዳንት አበራ ቶላን እየጠቀሰ ነው የኢትዮጵያ ቀይ መስቀል ማህበር መሰንበቻውን በሰጠው በዚህ መግለጫ የአጃንስ ፍራንስ ፕሬስ እንደዘገበው ለየት ያለ ትኩረት ስቧል የትግራይ ክልል ሰማንያ በመቶ ከረዴት አቅርቦት ውጭ ነው በአሁኑ ሰዓት አይደረስበትም ተቆርጠዋል ማለታቸውን የገለጸው በእርግጥ በበነጋታውና በተከተሉት ቀናት የቀይ መስቀሉ ፕሬዚዳንት አስተባብለዋል ይህን ቀደም ሲል አጃንስ ፍራንስ ፕሬስ ያወጣውን መግለጫ ዛሬ አንድ ሰው ሊሆን ይችላል የሚሞተው። የዛሬ ወር አንድ ሺህ በሁለት ወራት በአስር ሺዎች የሚቆጠሩ ለህልፈት ሊዳረጉ ይችላሉ። በዚህ በአንዣበበ የረሀብ አደጋ የሚል ነው። በጣም ጠንከር ያለ ምናልባትም የስጋቱ መጠን ያናረ በኢትዮጵያዊ ተቋም የተገለጸ በመሆኑ ብዙ አነጋግሯል። እንዳልኩት አሁን የምንነጋገረው ማስተባበያ ከሰጡ በኋላ ነው። እርስዎ እስከሚረዱ ድረስ የዚህን ቃለ ምልልስ መንፈስም በተለይ ደግሞ የአደጋውን ክብደት የገለጹበትን እንዴት ያዩታል? የሚዲያ እውነትን አቅን ሲፈልግ፣ መደበቅ ሲፈልግ ማጠማዘዝ ወይም ደግሞ ዲሲቭ ማድረግ አቅም ምን ያክል እንደሆነ በዚህ መግለጫ ያየ ነው ይመስለኛል። ሚዲያ አዲስ ትርከት ሊሰጥ ይችላል። ዓለም አቀፍ ሚዲያው ቅኝቱ በአብዛኛውን በተለይ እኛ ብቻ ሳይሆን በሌሎች አፍሪካ ሀገሮች በሙሉ ጥፋትና ጥፋት ላይ ያማከለ እውነት ብትነገረው እንኳን ሐሰት ነው የሚል ድምዳሜን ይዞ ስለሚመጣ ወይም አስቀድሞ በተሰላ እሳቤ ስለሚቀርብ ማዳመጥ የሚፈልገው የምትለውን ሳይሆን መጀመሪያ በአእምሮ የሳለውና የቀረጸውን ነው። ትንሽ ነገር በተሳለው ጋር የሚስማማ ሲመስለው ያንን ጀስቲፋይ በማድረግ ወይም ያንን በማረጋገጥ የፈለገውን ትርከት ይሰራል። ዛክትሊ የሆነው እሱ ነው። ምንድን ነው ያሉት በማስተባበያውም እየተናገሩ የነበሩት ስለ ትግራይም ብቻም ሳይሆን በቤኒሻንጉና ጉምዝ በሌሎችም አካባቢ ስላሉ ቦታዎች እርዳታ ስለሚፈልጉ ያሉትም የኢትዮጵያ የቀይ መስቀል ድርጅት ተረጂዎችን ለመደገፍ የተከለከለበት አንዳችም ሁኔታ አልነበረም። በጭራሽም የለም። ሶስተኛውና ውጭብ ጥሶ የመስቀል ማህበር ፕሬዚዳንት ያሉት እኛ ያጋጠመን 80 ፐርሰንት የሚሆነውን ድጋፍ ፈላጊ ህብረተሰብ ለመድረስ አቅም አጥሮናል፣ እና አቅም ስላጠረን ድጋፍ ስጡን እና የደረስነው ሀያውን ፐርሰንት ነው። ድሪፍ አቅምና ካፓሲቲና ካፓቢሊቲ ከሰው ሀይል ሊሆን ይችላል፣ ከሪሶርስ ሊሆን ይችላል፣ ከቁሳቁስ ሊሆን ይችላል። እጥረት ስላለብን መድረስ አለብን። ይሄ ማለት ሌሎች የኢትዮጵያ መንግስት ማለትም እርዳታ ድርጅት እንዲሁም ደግሞ እንደ ኦቻ የመሳሰሉት ዩኒሴፍ የመሳሰሉት የሚደርሱቸውን ማህበረሰቦች ሁሉ ደምሮ ለማስቀመጥ ነው ኤፍ ያስቀመጠው። ስለዚህ ሚስሪፕሬዘንት ማድረግ ብቻ ሳይሆን ዲሊብሬትሊ ወይም ደግሞ አውቆ ዜናውን የማዛባት ማለ ማዛባት አንድ ነገር ነው፣ የመቀየር ነው የተካሄደው ትክክለኛ ሪፖርት አይደለም፣ በተጨባጭ እውነታውንም አያሳይም። በእርግጥ በትግራይ የተረጆች ቁጥር ከፍ ያለ ነው፣ ምክንያቱም ያመጻው ቡድን በትኖት ነው የሄደው። ይህን ሁሉ ማህበረሰብ የራሱን ህይወት ለማትረፍ አርቆ ማሰብ አርቆ ማየት አልቻለም። በድርጅትና በድርጅት እምነት ብቻ የተከለለ በመሆኑ እንደ ሀገር እንደ ማህበረሰብ ማሰብ አለመቻሉ ከሁለት ሚሊዮን በላይ ህዝብ ተረጃው ላላ ሜዳ ላይ ነው ጥሎት ይሄደው። ዞሮ ዞሮ እዳው የኢትዮጵያ ህዝብና መንግስት ነው። የመጠበቅም የመንከባከብም ኃላፊነቱ ኢትዮጵያ ላይ የሚወደቁ በጠቅላላ የኢትዮጵያ ህዝብ ላይ ነው። መልካም። አምባሳደር ታዬ፣ አሁን ያነሱትን የሚከተል ጥያቄ ላንሳ። ይሄ ምናልባትም በብዙዎች ዘንድ የሚነሳ ነው። እሶ እንዳሉት እነኚህ የመገናኛ ብዙሃን የሚያቀርቡት ትክክለኛ መረጃ ካልሆነ ተደጋጋሚ ክሶችን ከፍተኛ እውቅና ያላቸው ዓለም አቀፍ የመገናኛ ብዙሀን ጨምሮ ከዚህ ቀደም ታይቶ በማያውቅ መልኩ በርካታ ዓለም አቀፍ የመገናኛ ብዙሀን ኢትዮጵያውያን ያልሆኑም ግለሰቦችም ጭምር የኢትዮጵያን መንግስት በዜጎች ላይ በሚደርሱ ጉዳቶች ተጠያቂ የሚያደርጉ ጽሁፎችን ለንባብ ሲያደርሱ እንመለከታለን። እርግጥ ነው ይህን በመቃወም ሌሎች ኢትዮጵያውያንም ሲጽፉ፣ አንዳንድ አፍሪካውያንም በመተቸት ጽፈዋል። ነገር ግን ለምን የሚለውን ጥያቄ እንድናነሳ ይጋብዛል እና በእርግጥ እርስዎ እነኚህ ጽሁፎች መሰረት የሌላቸው ናቸው በአብዛኛው እውነተኛ መረጃ አይደሉም የሚሉ ከሆነ ለምንድን ነው በተለየ ሁኔታ የኢትዮጵያን መንግስት በሚተችና መሰረት የሌለው መረጃ እንዴት ነው ሊቀርብ የቻለው? ምንድን ነው መሰረቱ መነሻው? በርካታ እንደሚታወቀው የህዋት ቡድን ያሰበውና የተለመው ቅድም እንዳስቀመጥ ነው በአጭር ጊዜ ውስጥ ቢቻል ስልጣን መያዝ ካልሆነ ደግሞ ህወሓት ወሳኝ ያልሆነባት ኢትዮጵያ ትፍረስ የሚል ብሂል ይዞ ነው የተነሳው። ይህንን አልደበቁንም፣ አልሸሸጉንም። በአደባባይ በተደጋጋሚ ነግረውናል። የነበራቸው እምነት ግን በአጭር ጊዜ ውስጥ መቆጣጠር ነው። የሚዲያ ጓደኞቻቸውን ከዚህ በፊት የሚታወቁ ወይም ደግሞ ቀውስ በሚመጣበት ጊዜ ራሳቸውን ለጥቃቅን ነገር መስጠት የሚፈልጉ በሙሉ ተሰልፈዋል። ሰዎቹ አዲስ አይደሉም። እንደምናያቸው ቅኝቱ በሙሉ የነበረው የናሸንፋልንን ታሪክ ለማስተጋባት ነበር። ይህ በአጭር ጊዜ ሲገለበጥ ትርከቱ ተቀይሮ ነገር ግን በሚዲያ ዙሪያ ያሰለፏቸው የኮለኳሏቸው ሰዎች በሙሉ ነው በፕሮፓጋንዳ ራ ላይ የተሰማሩት በስም እየጠቀሱ ማስቀመጥ የሚቻል ይመስለኛል። አሁን ያለንበት ሁኔታ እውነትና ሐሰት ግብግብ የገጠሙበት ወቅት ነው ለማለት ይቻላል በሚዲያው ዘርፍ በኢትዮጵያ መንግስት በኩል በአንጻሩ እንደ ማህበረሰብ በህዝብ በኩል። እንዲህ አይነት የፖለቲካ ህመም፣ እንዲህ አይነት የፖለቲካ ወፈፌነት በቲፒኤልኤፍ ቡድን ይፈጸማል የሚባል ብዙ ግምትም አልነበር። ምክንያቱም እንዲህ አይነት ግምት የሙት ጨዋታ ነው የሚል ድምዳሜ የሚጠፋው ሰው ያለ አይመስለኝም። ቅድም እንዳልኩት እኛ ከልንንበት ኢትዮጵያ ትበተን የሚባለው እሳቤ ገዝፎ እያንዳንዱን ጭንቅላት ገዝቶት ጋር ነው ለመስጠቃል በቲፒኤልኤፍን በኩል ይሄ ወደ እውነት የተጠጋም ይመስለኛል። ስለዚህ ትክክለኛውን ሀቅ ለማስጨበጥ በአንድ በኩል መሬት ላይ ያለውን ሁኔታ መቀየር የግድ ነው። በሌላ በኩል ደግሞ ትክክለኛውን ሁኔታ ማሳየት የተገባ ነው። ስለዚህ አስቀድሞ የተዘጋጀ የፕሮፓጋንዳ ማሽነሪ እና በዋነኛነት በአገር መከላከል ዙሪያ የተጠመደ መሳል ምሳል ይሄድ አልቻለም። ለዚህ ነው በርካታ ትርከት፣ በርካታ ዜና በተበዳዩ የኢትዮጵያ ሕዝብ ላይ ብዙ የዘነበው ለማለት ይቻላል። አጥፊው ላይ ከማነጣጠር ይልቅ በተጎጂ ማህበረሰብ በተጎጂ ሕዝብ በተጎጂ እና በመከላከል ላይ በነበረው መንግስት ላይ ያነጣጠረው ስ ምክንያቱም የተሳለ ፕሮፓጋንዳ ነበር፣ ለሁለት ዓመት የተደከመበት። እንዲሁም አንዳንድ ሰዎቻቸው ጥቃቱን አሁን እንደ ሪትሮስፔክት ነው፣ ወደኋና ተመልሰን ስናየው ጥቃቱ ከመፈጸሙ በፊት አንዳንድ ሰዎቻቸው ወይም ፕሮፓጋንዲስቶቻቸው እንዴት እንደወጡ ስናይ ይህንን የሚያረጋግጥ እንደሆነ ማየት የሚቻል ይመስለኛል። ስለዚህ ዝግጅት ነበር። ሰዎቻቸውን አሰልፈዋል። በእኛ በኩል ግን ይሄ ዝግጅት አልነበርም። አምባሳደር ታዬ ምናልባት የመጨረሻ አላደርግም የሚፈልገውን ጥያቄ እርስዎም የተጋሩኝ ይመስለኛል። አንድም እነኚህ መረጃዎች ትክክለኛ አይደሉም በሚል የኢትዮጵያ መንግስት የሚከላከል ከሆነ፣ ከዚህ አንጻር በእርግጥ ይሄ ሁሉ ውንጀላ መሰረተ ቢስ ከሆነ፣ ሌሎችም የዜጎችን መብት ማስከበር ሊደርስ ከሚችል አደጋ መጠበቅም የመንግስቱ ኃላፊነት ነውና በከፊል የኢትዮጵያ መንግስት አካባቢ ያለው እውነታ እንዲታይ አለማድረጉ ችግር አይደለም። በወቅቱ የነበረው የመላ ማህበረሰባችን ትኩረት እንደ አንድ መንግስት የሁሉም ነገር መቋጫና መደምደሚያ የሆነውን ሉዓላዊነትን ማስከበር ነው። የሀገር አንድነትን ማስጠበቅ ነው። በኃይል በአመፃ ሊከናወን ይችል የነበረውን ሰፊ የደም መፋሰስ ማቆም ነው። እኔ አንዳንዴ የውጭውን ትንታኔ እንተውና የህወሓት ሰዎች እንዳሰቡት በሶስት ወር ውስጥ ወደ መሀል ሀገር መጥተው ቢሆን ምን ይፈጠር ነበር? ይህንን ለእያንዳንዱ ኢትዮጵያዊ መመተው ይቻላል። የደም አለባ ነበር ሚሆን። ስለዚህ የመከላከሉና ብሎም አጥቅቶ ማንበርከኩ እርምጃ ኢትዮጵያን በደም አለባ እንዳትጥለቀለቅ ያደረገ ኃላፊነት የተላበሰበት እርምጃ ነው። ስለዚህ ዋናው ትኩረቱ ኢትዮጵያን የማዳን ተግባር ነው። አገርን የመጠበቅ ተግባር ነበር። ኢትዮጵያ መንግስት በኢትዮጵያውያን ሚዛን መታየት ካለበት ዋናው ተግባር መመዘኛው ይሄ ይመስለኛል። እንደ ሌሎች እንደሰማናቸው አገሮች የመበተን እጣፋንታን አስበው አቅደው ሊያጎናጽፉን የፈለጉ ሰዎችን ማስቆም ነበር የኢትዮጵያ ተግባር እንደ መንግስት። ቅድሚያውም ትኩረቱም እሱ ነው። በእርግጥ አስቀድሞ ቅድም እንዳልኩት ዝግጅት ስላልነበረ በቂ የሚዲያ ኃይል ለማስገባት እውነታውን እንዲያስረዱ ለማድረግ የሚቻልበት ሁኔታ አልነበረም። መጀመሪያ መቀመጫህን ነው። ስለዚህ በዚህ ሚዛን ነው መሰላት ያለበት ይመስለኛል። የኢትዮጵያ መንግስት የሚከሰስም የሚወቀስም ከሆነ ኢትዮጵያን በሁለት እግሯ ባያቆማት ነበር። እንደ ኢትዮጵያውያን እንደሚገባን ከሆነ እንደምንረዳው ከሆነ በቅንነት እስካየነው ድረስ ትልቅ እርምጃ ነው። በሀገራችንም በትልቁ የኢትዮጵያ የሂስትሪ ክሮኒክል ወይም ደግሞ ትርከት ውስጥ እኔ እንደ አብነት መጠቀስ ያለበት ይመስለኛል። ተጠያቂነት ካለም የኢትዮጵያ ሉዓላዊነት ቢደፈር ኖሮ፣ ብንበታተን ኖሮ፣ አገር ከል ቢለብስ ኖሮ ተጠያቂነቱ የሚመጣው ከዛ ነው ይመስለኛል። ምናልባትም በኃላፊነቶ የኢትዮጵያን መንግስት በተባበሩት መንግስታት ድርጅት እንደሚወክል ከፍተኛው ዲፕሎማት ብቻ ሳይሆን እንደ ዜጋ የሚታይ ጥያቄ ላንስ አለው። በኢትዮጵያ ውስጥ ብዙ አሳሳቢ ነገሮች ያሉበት ሁኔታ ላይ ነው ያለ ነው። በሰሜን ኢትዮጵያ ከተካሄደው ግጭትና የተከተሉት ሁኔታዎች የረሀብ አደጋ ማንዣብብ ሚሊዮኖች ለከፋ ሁኔታ እንዳይጋለጡ ቀደም ብለን በተመለከትናቸው ጥያቄዎች ውስጥ ያነሳ ናቸው። በሱዳን የድንበር ግጭት ምናልባትም ወደ ከፋ ሁኔታ እንዳያመራ ስጋት የፈጠረበት ሁኔታ አለ። በሀገሪቱ የተለያዩ አካባቢዎች ግጭቶች ንጹሐን ዜጎች ህይወታቸውን አጥተዋል። በርካቶች ይህን ለማስቆም የተሞከሩ ሁኔታዎች ወይም ድርጊቱ የሚበቃውን ያህል አልረዱም ሲሉ ይተቻሉ። ከትችቶቹና ከክሶቹ ባሻገር ኢትዮጵያ ወደ ሰላማዊ ሁኔታ እንድትመለስ እነኛ ያንዣበቡ አደጋዎች እንዲቀለበሱ ምን ያህል ተስፋ አለዎት? እንደ ዜጋ እነኝህ ሁኔታዎች ይመለከታሉ። እጅግ በጣም ጥሩ ጥያቄ ነው። ለረዥም ጊዜ በተለያዩ ደረጃዎች እንደ ዲፕሎማትም እንዲሁም እንደ ዜጋ በተለያዩ ደረጃዎች ተሳትፎ አድርጌያለሁ። አዲስ ለውጥ በሚመጣበት ጊዜ ምን ጊዜም አዲሱ አስተሳሰብ አሮጌውን ገፍቶ እግር ለመትከል የሚደረግ የሀሳብ ግብግብ ቢሆን ጥሩ ነበር። ነገር ግን የሀሳብ ግብግብ ብቻ ሳይሆን አዲሱን ስርዓት ለመትከል በኢትዮጵያ የፖለቲካ ታሪክ ውስጥ የሚደረጉ እንቅስቃሴዎች ሁሉ ነውጥን፣ አመፅን የተላበሱ ናቸው። በአጭር ዘመን ታሪክ ይህንን ማየት የሚቻል ይመስለኛል። አሁን የምናየው ኢትዮጵያ አዲስ ለውጥ ያስፈልጋት ነው እንግዲህ እንደ መንግስት ሰራተኝነት እንደ ድርጅት ሳይሆን እንደ ብሔር ሳይሆን እንደ መንደር ሳይሆን እንደ ክፍለ ሀገር ሳይሆን ማወራው እንደ ኢትዮጵያ ያቺ ሀገር አዲስ ለውጥ ያስፈልጋት ነበር። ይህ ለውጥ ደግሞ ድም እንዳልኩት አሮጌው አስተሳሰብ ከነ ዝግትልትሉ ከነን እንደምታው ከናስተሳሰቡ እስኪወገድ ድረስ ወይም ደግሞ አዲሱ ተወልዶ እግር እስኪተክል ድረስ የነበረው ምጥ የታለፈ ይመስለኛል። ምጡ ታል ማረጋገጫው፣ አሁን ያለንበት ሁኔታ። አዲሱ አስተሳሰብ እንዳይወለድ ያልተገመደ ተንኮል አልነበረም፣ ያልተሸረበ ሴራ አልነበረም። በፖለቲካ ሀሳብ የሚመጣ ቅድም ባሉት በዘውግ ሳብ የሚመጣ በእቡይነት የሚመጣ ማለትም ኢንቪንስብል ከመሆን በእብሪት የሚመጣ ያ ምጥ ታልፏል። እንዴን ይታ አሁን የተወለደው እንዲያድግ ሳይሆን እንዲቀነጭር የሚፈልጉ ደግሞ በርካቶች ናቸው። መነሻቸው ፖለቲካዊ መነሻ ነው። ነበርተኛው አስተሳሰብ ቅድም እንዳልኩት እየተንከባለሉ የሚመጡ ችግሮች እንደሚኖሩ መገመት ይሄ ትልቅ አብነት አይተናል። ይሄንን ችግር የኢትዮጵያ ህዝብ፣ የኢትዮጵያ መንግስት ተቋቁሞ አልፎታል። ሁለት መቶ ሺህ ሰራዊት ያሰለፈ ያመፀ ኃይል ኔቨር በታሪክ እኮ የለም እንዴት እንዴት ቢሰላ እንደሆነ እሱን ለተመራማሪዎች መተው፣ ምክንያቱም ያለፈ ታሪክ ስለሆነ ይህንን መቋቋም የቻለ ህብረተሰብ በኢትዮጵያ ቀጣይነት በኢትዮጵያ ህይወት የሚያምር ጠንካራ ማህበረሰብ አለን ማለት ነው። ስለዚህ እኔ በሀገሬ እኔ በኢትዮጵያ ህዝብ የኢትዮጵያ ገናናነትን በሚያምኑ መሪዎች እምነት አለኝ። አሳልፈው የሚሰጡ አይመስልም ለዚህ ትውልድ ብቻም ሳይሆን ለሚቀጥለው የስጋት ትንታኔውን መስራት ይቻላል። ነገር ግን በየደረጃው የሚያጋጥሙንን ችግሮች ቅድም እንደጠቀስኩት አንድ አራት የሚሆኑ ከፍተኛ ፈተናዎች ነው በብሔራዊ ማንነታችን እና በሉዓላዊነታችን ላይ የተጋረጡት። በጥበብ በእውቀት ያለንን እምቅ ኃይል ምንድን ነው ያለን? ህዝብ አለ። አገሩን ለመጠበቅ በቂ ስነልቦና ያለው ዜጋ አለን። የመከላከል ፍላጎትና ተነሳሽነት ያለው ተቋም አለን። መንግስት አለ። ስለዚህ ይህንን እምቅ ሀብት ፓወርን ሊቨሬጅ ለማድረግ ወይም ደግሞ ስትራቴጂን ለመቀየስ አመቺ ሁኔታዎች አሉ እና ይህን ስንመዝነው የኢትዮጵያ ተስፋ ከፍ ያለ ተመራጭነታችን የማይቀር ነው። የአካባቢ ካስማ መሆናችን የማይቀር ነው። ምክንያቱም ብዙ ብዙ ሰፊ ህዝብ ያለን የወደፊትም ራእይ ያለን ይህንን እንዳንድ ታሪካዊ እንቅፋት የፖለቲካ እንቅፋት ማስላት ያለብን ይመስለኛል። ምክንያቱም እኛ ለሚቀጥለው ትውልድ የምናወርሰው አገር መኖር አለበት። ጥንካሬያችንም የሚለካው ራዕያችንም የሚለካው በዚህ ልኬታ ነው ለማለት ነው። የተስፋ ሰው ነኝ፣ ሆፕ ላይ ተስፋ ሁልጊዜም ህይወት አለው። ይሄ ደግሞ ኢትዮጵያዊ ሀሳብ ይመስለኛል። ብርቱ ሀሳብ ነው ብዬም ማምናለሁ። በእርግጥ በመንግስቱም በሀገሩም ላይ ትልቅ ተስፋ እንዳለት ነው የገለጹልን፣ አምባሳደር ታዬ አስቀስላሴ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልክተኛ። የመንግስቶ ከፍተኛ ባለስልጣናትን አጣዳፊ ምላሽ የሚጠይቁ ጥያቄዎች ሲነሱ ምላሽ ለመስጠት እንደሚፈቅዱ ተስፋ አደርጋለሁ። ለሰፊ ማብራሪያው ለጊዜው አመሰግናለው። እግዜር ስጥልኝ፣ እግዜር ስጥልኝ፣ አመሰግናለሁ። ሌሎች ቃለ ምልልሱ አላበቃም። የመጨረሻው ክፍል በሌላ ፕሮግራም ይቀርባል። ሙሉ ቃለ ምልልሳቸውን በድረ ገጻችንና በማህበራዊ ሚዲያ ገጾቻችን እናኖራለን። ለአሁኑ እንግዳችንን አምባሳደር ታዬ አስከስላሴን ለጊዜያቸው እናመሰግናለን። ለጥያቄዎ መልስ በኢትዮጵያ ውስጥ የሚፈጸሙ የሰብአዊ መብቶች ጥሰቶችና በተለይ በትግራይ ክልል ያለው የሰብአዊ ሁኔታ አያያዝ ምን ይመስላል? ትክክለኛ ገጽታውን የሚያሳይ ሪፖርት ለሕዝብ ይፋ ማድረግ የሚቻለው እንዴት ነው በሚሉ መነሻ ጥያቄዎች የሶስት አገር አቀፍና ዓለም አቀፍ ድርጅት ኃላፊና አጥኒዎችን ለጥያቄው መልስ ጋብዘናል። እንግዶቻችን ከኢትዮጵያ ሰብአዊ መብት ኮሚሽን፣ ከኢትዮጵያ ሰብአዊ መብቶች ጉባኤና ከአምነስቲ ኢንተርናሽናል ናቸው። እናንተም በጥያቄ ተሳተፉ። ለጥያቄዎቻችሁ 2022059942 በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። 2022513505 ለዋትሳፕ ብቻ ሆርን አት ቪኦኤ ኒውስ ዶት ኮም በኢሜይል አት ቪኦኤ አምሃሪክ በፌስቡክ ሃሽታግ ቪኦኤ አምሃሪክ የትዊተር ገጻችንን በመጠቀም ጥያቄዎቻችሁን እስከ ሐሙስ የካቲት 11 2013 ዓ ም በድምፅ ወይም በጽሑፍ ላኩልን። የአሜሪካ ድምፅ ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኝ ፍስሀዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና አደሩ። ነገስ ክንገናኝ፣ በደህና ቆዩን።